የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን በያዝነው የአውሮፓውያኑ ታህሳስ ወር መገባደጃ ላይ ላለፉት አስር ዓመታት የመሩትን ዓለም አቀፍ ተቋም ለተተኪያቸው ያስረክባሉ። ባንኪሙን ከአሜሪካ ድምጿ የመንግስታቱ ድርጅት ጽሕፈት ቤት ዘጋቢ ማርግሬት በሽር ጋር ባደረጉት ቆይታ የአመራር ዘመናቸውን መለስ ብለው ይቃኛሉ። ለዝርዝሩ አሉላ ከበደ ግጭቶችን ለመከላከልና በተከሰቱበትም ማብቂያ ያገኙ ዘንድ የልማት ጥረቶችን ለማጎልበት እንዲሁም የአየር ንብረት ለውጥ የሚያስከትለውን ጣጣ ለመቀነስ በሚወጠኑ ጅምሮች ሳቢያ ዓለምን ዞረዋል። በጉዟቸውም ከበርካታ አገሮች መሪዎች ጋር ተገናኝተው በተለያዩ ጉዳዮች ላይ ትኩረት ያደረጉትን ያህል ከቀያቸው ተፈናቅለው ለመሰደድ የተገደዱ ብዙዎችንና እንዲሁም በከፉ የተፈጥሮ አደጋዎች ሳቢያ ለውድመት የተጋለጡ ወገኖችን ባሉበት ጎብኝተዋል። በአመራር ዘመናቸው የሰሩትን ወይም ያልሰሩትን ትተውት ስለሚሄዱት ቅርስ ብይን የሚሰጡት የታሪክ አዋቂዎች መሆናቸውን ያስታወሱት ባን ከክንውኖቻቸው ሁሉ የላቀ ስፍራ የሚሰጡት ግን ረሃብን ከምድረ ገጽ ለማጥፋት ለታለመው ለባለ አስራ ሰባት ነጥቡ የዘላቂ ልማት ገናና ዕቅድ መሆኑን ይናገራሉ። በ2030 ዓ ም የዓለም ሕዝብ የተሻለ ኑሮ፣ ጤናና ብልጽግና የተጎናጸፈ እንደሚሆን፣ ዓለማችንም የተሻለ ሰላም እንደሚኖራት እምነቴ ነው። ይህ ነው ተስፋዬ። የዘመኑ አቆጣጠር እንደ አውሮፓውያን ነው። ባናክለውም በቅርቡ ተግባራዊ የሆነው በአየር ንብረት ለውጥ ላይ ያተኮረው የፓሪሱ ስምምነት አንዱ መልካም ስሜት የሚያሳድርባቸው ክንውን መሆኑን ይናገራሉ። ብዙ የፖለቲካ ፈቃደኝነትና ሥራ ጠንካራ መሠረት ያለው ትብብር ግንባታና ብሎም መንግሥታዊ ኃላፊነት ላይ ያሉ የንግድና የሲቪል ማኅበረሰቦች መሪዎች ጭምር በጉዳዩ ላይ ያላቸውን ግንዛቤ ከፍ የማድረግ ብርቱ ጥረት የጠየቀ ነው። ባን በዓለም ዙሪያ የሞት ቅጣት እንዲያቆም የሴቶችን መብት ጥበቃ ለማረጋገጥና ለማሻሻል እንዲሁም ብጥብጦችን ለመዋጋት የመንግስታቱ ድርጅት ባደረጋቸው ጥረቶች ይወደሳሉ። የተመሳሳይ ጾታ ፍቅር አወዳሾች ላይ ይፈጸም የነበረውን የመገለል ጥቃት ለማስቆም በተደረገ ጥረት እንደሚሞገሱ ጭምር የገለጸችው የአሜሪካ ድምፅዋ ማርጋሬት በሽር ፍጻሜ ያላገኙ እቅዶቻቸው ዝርዝር ግን ረዥም መሆኑን ያስታወሱበትን በዘገባዋ ታሰምታለች። በሶሪያ ማብቂያ ያልተበጀለት ሰብዓዊ ቀውስ፣ ደቡብ ሱዳን፣ የመንና ማዕከላዊ አፍሪካ ሪፐብሊክ እንዲሁም ሌሎች አካባቢዎች ለተጎጂው ሕዝብ ያለንን የዓላማ አንድነትና ኅብረት ማሳየት አለብን። ብዙ ጊዜ ግን አንዳንድ መሪዎች ለሌሎች ሐሳቢነት በማጣት ዝንባላቸው ያደረብኝን ድንጋጤና ሐዘን መደበቅ አልችልም። የደቡብ ኮሪያ ተወላጁ ባን ሰሜን ኮሪያ በተደጋጋሚ በምታደርገው የኒውክሌር እና የቦለስቲክ ሚሳይሎች የሙከራ ውንጨፋዎች ሳቢያ እየናረ በምጣው የኮሪያ ሰላጤ ውጥረት ቀልባቸው እንደተያዘ ነው። ባለፈው ዓመት ሰሜን ኮሪያን ለመጎብኘት ይዘውት የነበረው የጉዞ ዕቅድ በመጨረሻው ደቂቃ ፒዮንግ ያንግ በመሰረዟ ተስተጓጉለ። የጉዞው መሰረዝ የአንድ ወገን ውሳኔ ነበር ያሉት ባን፣ በቅድሚያም በኮሪያ ሰላጤ የነገሰውን ውጥረት ለማርገብና በሁለቱ ኮሪያዎች መካከል መቀራረብ እንዲለመልም የተቻለኝን ጥረት ሁሉ ለማድረግ ሞክር ያለሁ ነው ያሉት። የባንን ቀጣይ ጣምንነት አስመልክቶ ግን በርካታ ግምቶች ተሰንዝረዋል። በሰባ ሁለት ዓመት ዕድሜያቸው ሙሉ ንቃትና ትኩስ ጉልበት የሚታይባቸው ናቸው። የተጋነነ የሚሰኘውን የሥራ ፍቅራቸውንም ይቀንሳሉ የሚል ግምት የለም። እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ ም በሚካሄደው የደቡብ ኮሪያ ፕሬዚዳንታዊ ምርጫ ዋና ተፎካካሪ ሆነው ይቀርባሉ የሚለው ግምት ቆየት ያለ ቢሆንም መሪዋ በገዛ ፈቃዳቸው ስልጣናቸው እንዲለቁ ያስገድዳቸው ይሆናል፣ ካልሆነ ግን በሕግ ከስልጣን ይወገዳሉ የሚል እምነት ባሳደረውና ከቅርብ ወራት አንስቶ አገሪቱን ክፉኛ የናጠው የፖለቲካ ቀውስ የምርጫውን ጊዜ ቀድሞ ከተያዘለት በብዙ ያቀረበው ይመስላል። ይሁን እንጂ ኮሪያ መሠረታቸው የጸና ጠንካራ ዲሞክራሲያዊ ተቋማት አሏት፣ ስለሆነም ከቀውሱ ጠንክራ ትወጣለች ብዬ አምናለሁ የሚሉት ባን ስለ ፕሬዝዳንታዊ ምርጫ ግን ገዛ ምርጫና ውሳኔያቸውን ለጊዜው ክፍት አድርገው ለመቆየት መምረጣቸውን ነው የሚናገሩት። ወደ ሲቪል ሕይወቴ ስመለስ ያኔ ከኮሪያውያን ማኅበረሰብ መሪዎች፣ ከወዳጆቼ እና ከቤተሰቤ ጋር የምነጋገርበት ርዕሰ ጉዳይ ይሆናል ነው ያሉት። ከዚያው ግን ሁሉም ግምታቸውን እንደ ቀጠሉ ማቆየት የወሰኑ ይመስላል።